በዚህ ሳምንት የቻድ ፕሬዝዳንት እድሪስ ደቢ መሞት በሀገሪቱና በመላው ምዕራብ አፍሪካ አለመረጋጋት ሊፈጥር ይችላል የሚል ስጋት ተፈጥሯል። ምንም እንኳን ተቺዎች እንደሚሉት የደቢ የሰላሳ አንድ ዓመታት አገዛዝ አምባገነናዊ ቢሆንም የደህንነት ባለሙያዎች ግን ሽብርተኝነትን በመዋጋቱ ረገድ ዋነኛው አጋር የነበሩ በመሆናቸው መጪው ምን ሊሆን እንደሚችል ስጋት ሆኖባቸዋል። የቪኦኤ ዘጋቢ አኒካ ሐመርሻልክ ከዳካር ተከታዩን ዘገባ አልካለች። ደስታ ያቀርበዋል። ደቢ በምዕራብ አፍሪካ በደንብ ከተደራጁት ትልቅ ወታደራዊ ይዞታዎች መካከል የአንደኛው ባለቤት ነበሩ። የሳቸው ኃይል ከቅርብ ዓመታት ወዲህ በቻድ ሐይቅ ተፋሰስ እና ሳህል ውስጥ የእስልምና አማጽያን ቡድኖች ያደረሱትን ከፍተኛ ጥቃት በማምከን የዓለም አቀፉን ደህንነት ለማስከበር የሚደረገውን ጥረት አግዟል። ይህ በመሆኑም ይመስላል እንደ ፈረንሳይና ዩናይትድ ስቴትስ ያሉ ምዕራባውያን ኃይሎች ቻድ ውስጥ ከጊዜ ወደ ጊዜ እየተባባሰ የመጣውን የሰብአዊ መብት ረገጣና የፖለቲካ ተቃዋሚዎችን አፈና አስመልክቶ የሚያደርጉትን ሁሉ እንዳላዩ በመሆን አልፈውታል። ጆን ካምፔል በናይጄሪያ የቀድሞ ዩናይትድ ስቴትስ አምባሳደር የነበሩና መሠረቱን ዋሽንግተን ባደረገው የውጭ ግንኙነቶች ምክር ቤት በአፍሪካ ጥናት ዘርፍ ከፍተኛ ተመራማሪ ናቸው ይህን ብለዋል። የጂሃድ ጦርነትን ያወጁትን አማጽያንን ለመታገል በሚደረገው ጥረት የእሳቸው መሞት ከፍተኛ ጉዳት ነው። የቻድ ጦር በምዕራብ አፍሪካ ውስጥ ምናልባት ከፈረንሳይ ጦር በቀር በጣም ውጤታማ የሆነ ተዋጊ ኃይል ነው። ጥያቄው መጪው አስተዳደር ያንን ጥረት ይቀጥልበታል ወይስ አይቀጥልበትም የሚለው ነው። ደቢ መሰረታቸውን ሊቢያ ውስጥ ባደረጉ አማጽያን የተገደሉት ባለፈው ሰኞ በግንባር ያሉ ወታደሮቻቸውን በመጎብኘት ላይ እያሉ ነበር። ድርጊቱ የተፈጸመው እንደ ኤሮፓ አቆጣጠር ሚያዝያ 11 በቻድ የተካሄደውን ምርጫ አሸናፊ መሆናቸውን ካወጁበት ጥቂት ጊዜ በኋላ ነበር። ተቃዋሚ ቡድኖች ግን ምርጫው አድላዊነት የተፈጸመበት መሆኑን በመግለጽ ራሳቸውን ከምርጫው አግልለዋል። የምርጫው ድል ለዴቢ ስልጣናቸው ላይ ለስድስተኛ ጊዜ ወይም ዙር የሚያቆያቸው ይሆን ነበር። አሁን የተቋቋመው ጊዜያዊ ወታደራዊ አስተምክር ቤት የደቢን ልጅ ጀኔራል መሐመድ እድሪስ ደቢን ለመጪዎቹ 18 ወራት በጊዜያዊነት የአገሪቱ መሪ አድርጎ ሰይሟቸዋል። ፖል ሳይመን ሃንዲ በዳካር የደህንነት ምርምር ተቋም ውስጥ የቀጠናው ከፍተኛ አማካሪ ናቸው። ስለ ሁኔታው ይህን ብለዋል። በቻድ በቅርብ ጊዜ ውስጥ ምን ሊሆን እንደሚችል እርግጠኝነት የለም። በወታደራዊ ምክር ቤቱም በቅርቡ የተደረገው ጊዜያዊ አስተዳደር በውስጡ መረጋጋትን ስለማምጣቱም እርግጠኛ መሆን አይቻልም። በከፍተኛ የጦር መኮንኖች መካከል ስምምነት ስለመኖሩም አይታወቅም። እስላማዊ አማጽያንም ይህን እንደ ጥሩ አጋጣሚ በመጠቀም ቻድን የበለጠ እንዳትረጋጋ ሊያደርጉ ይችላሉ። ይህ በመላው ምዕራብ አፍሪካ የተያያዘ ችግር ሊያመጣ ይችላል። የደቢ ልጅ በቻድ የጦር ኃይል አባላት ዘንድ እምነት ካላገኙ አገሪቱ የእስልምና አማጽያን ቡድኖችን በመዋጋት በኩል በአካባቢው የነበራትን ቁልፍ ሚና ልታጣ ትችላለች። በዩናይትድ ስቴትስ የመከላከያ ሚኒስቴር የጥናትና ምርምር ተቋም ውስጥ ተመራማሪ የሆኑት ዳንኤል ኢዜኛ ይህን ያስረዳሉ። የወታደራዊ እዙንና የሰራዊትን ኃይል መቆጣጠሩ ሂደት ሊዛባ የሚችል በት ሁኔታ ሊፈጠር ይችላል። ጊዜያዊ ወታደራዊ ምክር ቤቱ ራሱ ሁኔታውን ለመቆጣጠር ፍላጎት ማሳየቱ በራሱ ትልቅ አለመረጋጋት መኖሩን ያመለክታል። ያም ምናልባት በቀጠነው በቻድ ሐይቅ ተፋሰስና ሳህል ውስጥ ለሚደረገው ጥረት የሰራዊት አስተዋጽኦ ላይ ችግር ሊፈጥር ይችላል። ማዕከሉ እንደሚለው ከጂሃዲስቶቹ አማጽያን ጋር የተያያዘው አመፅ እንደ ኤሮፓ አቆጣጠር ከ2017 ጀምሮ በሰባት እጥፍ እየጨመረ መጥቷል። ከዚህ ውስጥ በቻድ ሐይቅ ተፋሰስ አካባቢ ያለው ካለፈው የ2020 ዓ ም ጋር ሲነጻጸር በ60 ከመቶ የጨመረ መሆኑም ተነግሯል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ